ከትላንት በስቲያ ረቡዕ ቦልተን በዎል ስትሪት ጆርናል ጋዜጣ አስተያየት መስጫ ላይ እንደጻፉት በ2018 በቡኖስ አይረስ በተደረገው የቡድን ሀያ መሪዎች ስብሰባ ላይ ፕሬዚደንት ትራምፕ ቻይና የአሜሪካ ግብርና ምርቶችን በርከት አድርጋ እንድትገዛ በመገፋፋት በጥቅምት 2020 በሚደረገው ምርጫ ገበሬዎች ከሚበዙባቸው ክፍለ ግዛቶች የሚያገኙትን ድምፅ በአሸናፊነት ለማረጋገጥ በአጽፋው ደግሞ በቻይና እቃዎች ላይ የሚደረገውን የንግድ ቀረጥ ወይም ታሪፍ እንዲቀንስ የሚያደርጉ መሆኑን በመጥቀስ የቻይናውን መሪ ማግባባታቸውን ቦልተን በጽሁፋቸው ገልጠዋል። ቦልተን ጁን 29 2019 በኦሳካ ጃፓን በተደረገው የቡድን 20 የመሪዎች ስብሰባ ላይ የቻይናው ፕሬዚደንት ዢ የቻይናና የአሜሪካ ግንኙነት ለዓለም እጅግ አስፈላጊ ነገር መሆኑን ለፕሬዚደንት ትራምፕ ይነግሯቸዋል። ፕሬዚደንት ትራምፕ በሚያስደነግጥ መንገድ ንግግሩን ወደ አሜሪካ ፕሬዚደንታዊ ምርጫ በመቀየር የቻይናው ፕሬዚደንት ትራምፕ በምርጫው እንዲያሸንፉ እንዲረዷቸው ጠይቀዋል ብለዋል። የትራምፕና የዢን ግንኙነት የሚገልጸው ተመሳሳይ ጽሁፍ 592 ገጾች ባሉት በጆን ቦልተን መጽሐፍ እንደሚካተት ተነግሯል። መጽሐፉ በሚቀጥለው ሳምንት በይፋ እንደሚሰራጭ የተነገረ ቢሆንም ስርጭቱ የህግ ተቃውሞ ገጥሞታል። የአሜሪካ ፍትህ ቢሮ ባለፈው ረቡ ምሽት ህትመቱ በአስቸኳይ እንዲታገድ በመጠየቅ ክስ መስርቷል። ክሱ እንደሚያስረዳው ጆን ቦልተን ከፍተኛ የአገር ደህንነት ሚስጥርን ይፋ በማድረግና የአገርን ብሔራዊ ጥቅም ለአደጋ በማጋለጥ የገቡትን ስምምነት የጣሱ መሆኑን ይገልጣል። የጆን ቦልተን ጠበቆች ደግሞ ትናንት ሐሙስ ባሰሙት ተቃውሞ በህገ መንግስት የተረጋገጠውን የንግግር ነፃነት የሚጋፋና በነፃ ፕሬስ ላይ የተቃጣ ነው በሚል የፍትህ ሚኒስትሩን ክስ ውድቅ አድርገውታል በድጋሚ ምርጫ ለማሸነፍ ሲባል በህገ መንግስቱ የተረጋገጠውን የንግግር ነፃነት ላይ የተቃጣ ጥቃትን ከማሰብ የበለጠ አስቸጋሪ ነገር የለም ቢሆንም ግን እዚህ እየተፈጸመ ያለው ነገር ይህ መሆኑን ከአክብሮት ጋር መግለጽ እንፈልጋለን ይላል የጠበቆቹ ማስታወሻ ፕሬዚደንት ትራምፕ በመጪው ጥቅምት ለድጋሚ ምርጫ የሚወዳደሩ መሆኑ ይታወቃል